ከአምስት ሚሊዮን በላይ ኢትዮጵያውያንን በተለያዩ ፕሮጀክቶች የረዱ ከ360 በላይ ትምህርት ቤቶች፣ ሶስት ሆስፒታሎች፣ ወደ አንድ መቶ የሚጠጉ ክሊኒኮችና ጤና ጣቢያዎች የገነቡት የካልሃንስ በም የቀብር ስነ ስርዓት ሰሞኑን ይፈጸማል። እኒህ በጎ አድራጊ ኦስትሪያዊ በ86 ዓመታቸው ያረፉት ባለፈው ሳምንቱ ግንቦት 21 ቀን በትውልድ ሀገራቸው በሚገኝ መኖሪያ ቤታቸው ውስጥ ነው። እስክንድር ፍሬው ለዛሬ አብይ ርዕስ እንዲህ አዘጋጅቶታል። ኦሮሞዎቹ አብዲ ኬኛ፣ አማራዎቹ ደግሞ አለኝታችን ይሉሃል። ምናልባት ሊቀ መላክ ቅዱስ ሚካኤልን ካልሆነ በስተቀር በዚህ እጅግ የላቀ ስም የሚጠሩት አንድም ኢትዮጵያዊ ጀግና አላውቅም። ታላቁ ባለቅኔ ሎሬት ጸጋዬ ገብረ መድን በአንድ ወቅት ስለ ሚስተር ካርል ሄንዝ በም እየተናገረው ነው። ኢትዮጵያውያን እኚህን አጋር የሆኑ በጎ አድራጊ ሰው በሞት ተነጥቀዋል። እንደ አውሮፓውያን አቆጣጠር በ1981 እግራቸው የኢትዮጵያን ምድር ከረገጠ ጊዜ ጀምሮ ስራቸውን፣ ልፋታቸውን ለዚች ሀገር አውለዋል። ያኔ ሜንሽን ፊር ሜንሽን ወይም ሰዎች ለሰዎች የተሰኘ ድርጅት አቋቁመው ኢትዮጵያውያንን ለማገዝ የበኩላቸውን ጥረት አንድ ብለው ጀመሩ። በድርቅ ምክንያት ተፈናቅለው የነበሩትን 1500 የምስራቅ ሀረርጌ አርብቶ አደሮች በየረር ሸለቆ በማስፈር በመላው አውሮፓ በተለይም ጀርመንኛ ተናጋሪ በሆኑ ሀገራት በፊልም ተዋናይነት ያገኙትን ታላቅ ስም በመጠቀምም በኢትዮጵያ ላሉ ፕሮጀክቶቻቸው ገንዘብ አሰባሰቡ። በቀዳማዊ ኃይለሥላሴ ዘመነ መንግሥት የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር የነበሩት፣ በደርግ የስልጣን ዘመንም በዚሁ ኃላፊነት የቀጠሉትና በኋላም ምክትል ጠቅላይ ሚኒስትር ሆነው የሰሩት አቶ ሽመልስ አዱኛ ያንን ጊዜ በሚገባ ያስታውሳሉ። እኔም ሆንኩኝ የፊልም ተዋናይ ካርል ጥረቱ እዚህ ደረጃ እንደሚደርስ አልገመትንም ይላሉ የፊልም ተዋናይ ነበረና ግን ብዙ የማያውቅ ስለ እርዳታም ስለማስተባበሩም ልቡ ተነክቶ የመጣ ሰውና ቅን ሰው መሆኑን ነው እንጂ ይህን ያህል ይሰራል አይሰራም ብዙውን እኔ እየመከርኩት ነው እንዴት እንደሚጠይቅ የሚጠየቁ ነገሮችን ፕሮጀክትን እያዘጋጀን እየጻፍን እየሰጠን ቤቴ ሁልጊዜ ይመጣ ነበር እንደ ቤተሰብ ነበርና አዲስ አበባ ካለ እንደ ቤተሰብ እየተመካከርን ይህን እንዲህ ብታደረገው ነው የሚሻለ ይሄኛው አይሆንም። በጣም ቅንና የዋህ ስለሆነ ደግሞ በምን አኳኋን መሄድ እንዳለበት ሁሉ አስረዳው ነበር። ዛሬ ከ33 ዓመታት በኋላ ሚስተር ካርል ያቋቋሙት ሰዎች ለሰዎች ድርጅት በ12 የፕሮጀክት አካባቢዎች ይንቀሳቀሳል በእነዚሁ ፕሮጀክቶች አማካኝነትም ከ55 ሚሊዮን በላይ ህዝብ በጤና በንጹህ የመጠጥ ውሃ በግብርና በትምህርትና በሌሎችም ዘርፎች ተጠቃሚ መሆኑን የድርጅቱ መረጃ ያሳያል 363 ትምህርት ቤቶች 8 የማሰልጠኛ ተቋማትና 9 መዋለ ህፃናት ተገንብተዋል 3 ሆስፒታሎች 37 ክሊኒኮች 14 ጤና ጣቢያዎችና 49 የጤና ኬላዎች ተሰርተዋል። የሰዎች ለሰዎች ድርጅት የኢትዮጵያ ምክትል ስራ አስኪያጅ አቶ ቆጠራ ዮሐንስ ከሚስተር ካርል ጋር በቅርበት ከሰሩ አጋሮቻቸው አንዱ ናቸው። ለሚስተር ካርል ስኬት ምክንያቱ ወደ በጎ አድራጎት ስራ የከተታቸው የቁጭት ስሜት ሳይበርድ መቀጠሉ ነው ይላሉ። ሚስተር ካርል በእውነት ወደ እዚህ ስራ ሳስበው ድንገት የገባ ሰው ነው እና ድንገት የገባበትም ሁኔታ በተለይ በዓለም ውስጥ ያለው የሀብት ስርጭት በለጸጉ አገሮችና በማደግ ላይ ያሉ አገሮች ወይንም ደግሞ በሀብታምና ና በድሀ መካከል ያለው የኑሮ መራራቅ አስቆጥቶት በአንድ የቲቪ ፕሮግራም ላይ ቀርቦ ባደረገው ውርርድ ነው። በዛ ውርርድ ያውም ረቶን ወደዚህ የመጣው እና ያ የቀሰቀሰው ስሜት የበለጠ ደግሞ እዚህ መጥቶ ሲያየው ስሜቱ እየተነካ ሄደ። እኔ ካወቅኩበት ቀን ጀምሮ ያ ስሜት ሳይቀየር ላለፉት 33 ዓመታት እሱ ምሳ በሚበላበት ጊዜ ወይም ደግሞ ቀጠሮ ካለው የሚኖረው ቀጠሮ ስለዚሁ ገዳይ ከሚወያይባቸው ሰዎች ጋር ነው የሚያነሳው። አጀንዳ በዚሁ ዙሪያ ላይ ያጠነጠነ ነው። እና ከዚህ በተረፈ ደግሞ ዝቅተኛ ኑሮ ለሚኖሩ ሰዎች ያለው ፍቅር ለማመን የሚያዳግት ነው የድርጅቱን ስም እንደሰየመው ሰዎች ለሰዎች እንዳለው እውነትም ለሰው የቆመ መሆኑን የሚያሳይ ፍቅርን ሰጥቶ ፍቅርን የሚቀበል እና በሰዎች እኩልነት መርሁ ላይ የሚያምን ብቻ ሳይሆን በተግባር የሚያሳይ በተግባር የኖረ እና ከፍተኛ በርካታ የበጎ አድራጎት ተግባራትን ያከናወኑት ካርል ለዚህ አስተዋጽኦቸው እንደ አውሮፓውያን አቆጣጠር በ2003 የኢትዮጵያ የክብር ዜግነት ተሰጥቷቸዋል። በአዲስ አበባ ከተማም በስማቸው ሐውልት ቆሟል፣ አደባባይም ተሰይመዋል። ዛሬ በዜና እረፍታቸውም አስፈላጊው ክብር ሊሰጣቸው እንደሚገባ አቶ ሺመልስ አዱኛ ያስረዳሉ። መንግስትና ህዝብ አንድ ላይ ያለበት ስብሰባ ተደርጎ ታሪካቸውን እና የሰሩት ያሉትን ነገር በመናገር ልዩ ፕሮግራም ሊደረግላቸው ይገባል። ሕዝብም መንግስትም ጭምር አብሮ ልቡ ኢትዮጵያዊ ነበረ እና አንዳችን ሆኖ ስለ ሀገራችን ችግር ሲጨነቅ በተፈጥሮ ደግሞ ቅንና ደግ ሰው የዋህ ሰው ደግሞ መሰሪነት የሌለው ቅንነት የሚናገር ሰው ስለነበረ የዛን የቅንነቱን ሁኔታ የሚያውቁ ሰዎችም ገልጸው የኢትዮጵያ ሕዝብም ያን ጊዜ ያልነበሩ የማያውቁ ከዛ በኋላ ተወልደው ሀያ ሰላሳ ዓመት የሆናቸው ኢትዮጵያኖች አሉና ሊያውቁት ሊያስቡት ይገባል። ምክንያቱም እኛ ሀገር ያለፈውን እየተውን እየረሳን፣ ያለ ትላንት ዛሬ የለም፣ ያለ ዛሬ ነገ የለም። የሚስተር ካርሊ ቀብር ስነ ስርዓት ሰሞኑን በትውልድ ሀገራቸው ኦስትሪያ እንደሚከናወን የተናገሩት የሰዎች ለሰዎች ድርጅት ምክትል ስራ አስኪያጅ አቶ ቆጠራ ዮሐንስ በኢትዮጵያ የሚካሄደው የመታሰቢያ ስነ ስርዓት ዝርዝር ወደፊት የሚገለጽ መሆኑን አብራርተዋል። እዚህ እኛ ኢትዮጵያ ውስጥ እንግዲህ አንድ ትልቅ እሳቸውን የሚዘክር ስነ ስርዓት እንደሚኖር ይጠበቃል። ይህንን ከሚመለከታቸው ከእሳቸው ጋር በቅርበት ይሰሩ ከነበሩ ግለሰቦች፣ ድርጅቶች፣ የመንግስት ተቋማት ባሉበት አንዴ የመታሰቢያ ቀን ይኖራል። ይሄም የሚወሰነው እዛ ያለው ስነ ስርዓት ከተፈጸመ በኋላ ነው እና በዚህ ቀን ባለቤታቸው የሚገኙ አሉ ብለን ተስፋ እናደርጋለን። ኢትዮጵያዊቷ ባለቤታቸው ወይዘሮ አልማዝ በም ማለት ነው። ሚስተር ካርል ሃይንዝ በም ከዚህ ዓለም በሞት ቢለዩም ኢትዮጵያውያን ያከናወኑትን ተግባር ጥንካሬያቸውን አይረሱም። እንደ ኢትዮጵያ የማለዳ ጀንበር በውብ ሙቀት የተሞላ እንደ ጀርመን ሰንጋ በሬ ደንዳና፣ እንደ ወንዙ ልጅ እንደ ቤትሆቨን መንፈሰ ብርቱ ነው ብለዋል ጸጋዬ ግብረ መድን ካርልን ሲገልጽ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።